የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጳጉሜ 5 2015 ዓ ም ዝግጅታችን ጀመረ። ለመጀመሪያ ጊዜ የተካሄደው የአፍሪካ አየር ንብረት ለውጥ ጉባኤ ሲጠናቀቅ ይፋ የተደረገው ስምምነት ምን መፍትሄዎችን ይዟል? በንይታ ካርበን ሽያጭ ጉዳይ ያው ከፋም ለማም አፍሪካ የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው። በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ እንዲሁም ዓለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል የሚሳተፈውን የአሬዳ በራን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ያሳደደ አሁን ደግሞ የሰማችኋቸው የአዲስ አበባ ነዋሪ የሆኑትን አቶ ጋሻው አዲስ መንግስቴን ነው። መጪውን አዲስ ዓመት አስመልክቶ የተለያዩ የአዲስ አበባ ነዋሪዎች በአሉን ለመቀበል እያደረጉ ያሉትን ዝግጅት በምሽቱ መሰናዶችን እንመለከታለን ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ ሁድ ጳጉሜ አምስት ሁለት ሺ አስራ አምስት ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን ልንቀበል የተዘጋጀ ነው ያለነው። አዲስ ዓመት ዋዜማን የሚሸቱ ልዩ ልዩ ሙዚቃዎችንም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ፣ ክብራትና ክብራት ከእሁድ ምሽት ዜና ጋር እንግዶል ነኝ። የህዳሴ ግድብ አራተኛና የመጨረሻ ሙሌት ተጠናቋል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ አስታውቀዋል። በውስጥ ፈተና፣ በውጭ ጫና ነበረብን። ከፈጣሪ ጋር የመጣውን ሁሉ ተቋቁመን ለዚህ ደርሰናል ሲሉ ጽፈዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ሙሌቱን የመጨረሻ ብለው መግለጻቸው ቀስ በቀስ ሲካሄድ የነበረው የአራተኛው ደረጃ ሙሌት እንጂ የግድቡ የውሃ ሙሌት ሙሉ በሙሉ መጠናቀቁን የሚያመለክት አይደለም ሲሉ የግድቡ ተደራዳሪ ቡድን አባል የሆኑት ኢንጂነር ጌዲዮን አስፋው ተናግረዋል። ኬኔዲ አባተ ከአዲስ አበባ አዝርዝራለሁ። የሕዳሴ ግድብ አራተኛ ዙር የውሃ ሙሌት መጠናቀቁን ዛሬ ጳጉሜ አምስት ቀን 2015 ዓ ም ያበሰሩት ጠቅላይ ሚኒስትር አብይ አህመድ የግድቡ አራተኛና የመጨረሻ ሙሌት በተሳካ ሁኔታ ተጠናቋል ሲሉ በማህበራዊ የትስስር ገጻቸው ላይ ገልጸዋል። ጠቅላይ ሚኒስትሩ አራተኛውን የግድቡን የውሃ ሙሌት የመጨረሻው ሲሉ ምን ማለታቸው ነው ስንል የጠየቅናቸው የግድቡ ተደራዳሪ ቡድን አባልና የኤክስፐርቶች ቡድን ዋና ሰብሳቢ ኢንጂነር ጌዲዮን አስፋው ተከታዩን አስተያየት ሰጥተውናል። ለእኔ እንደተረዳሁት እሳቸው አባባል እንደተረዳሁት የአራተኛው እንትን በአንድ ጊዜ አልተሞላም። ቀስ በቀስ እየተሞላ መጥቶ ትላንት የመጨረሻውን በዝቅተኛው የግድቡ አካል ላይ መሰሰለ ማለት ነው እንጂ ገና የመካከለኛው የግድቡ አካል እስከ ስድስት መቶ አርባ ድረስ ግንባታው ይሄዳል። አሁን ካለበት ሀያ ሜትር ይጨምራል ማለት ነው። ስለዚህ ቀጣይ የሙሊት ደረጃዎች እንደሚኖሩ ሰነዶች ያመላክታሉ። እሳቸው ያሉት እንደመሰለኝ ቀስ በቀስ ሲሞላ የነበረው የአራተኛው ደረጃ ሙሊት ተጠናቀቀ። የግድቡን አራተኛ ሙሌት የመጨረሻ ስላሉበት ምክንያት በግልጽ ያልጠቀሱት ጠቅላይ ሚኒስትር አብይ እስካሁን የተሞላው የውሃ መጠን ይሁን የግንባታው መጠን ስለደረሰበት ደረጃም አልጠቆሙም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የጠየቅናቸው የህዳሴ ግድቡ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ በቅርቡ ዝርዝር ማብራሪያ እንደሚሰጥበት ነግረውን በተናጥል አስተያየት እንደማይሰጡ ገልጸዋል። የግድቡ አራተኛ የውሃ ሙሌት የተከናወነው ሁለቱ የታችኛው ተፋሰ ሰንሰስ ሀገራት ግብፅና ሱዳን ኢትዮጵያ ሙሌቱን ያለ ጋራ ስምምነት በተናጠል እያከናወነች ነው በማለት እየተቃወሙ ባሉበት ወቅት ነው። ሙሌቱ በታችኛው የተፋሰሱ ሀገራት ላይ ጉልህ ጉዳት ሳያደርስ ከግንባታው ሂደት ጋር ጎን ለጎን እንደሚካሄድ የምትገልጸው ኢትዮጵያ፣ ይህም ሶስቱ ሀገራት በተፈራረሙት የመርሆች ስምምነት ላይ መደንገጉን በተደጋጋሚ አስታውቃለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቹ ዜና የሚስተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሱዳን መዲና ካርቱም ዛሬ እሁድ በደረሰ የአየር ድብደባ ቢያንስ አርባ የሚሆኑ ሰዎች መገደላቸውን መገደላቸውንና በደርዘን የሚቆጠሩ ደግሞ መጎዳታቸውን በከተማዋ የሚገኙ ማህበራዊ አንቄዎች ተናግረዋል። የዛሬ ማለዳው ድብደባ ባለፈው መያዝያ ጦርነቱ ከጀመሪያው ወዲህ የተከሰተ አስከፊና በርካታ ሕይወት ከቀጠፉ ድብደባዎች አንዱ ነው ተብሏል ግጭቱ ባለፈው ሚያዝያ ከጀመረ ወዲህ 7500 የሚሆኑ ሰዎች ሕይወታቸውን እንዳጡ ዝቅተኛ ግምት አለ ሲል የትጥቅ ግጭት ቦታዎችና ክስተቶች ፕሮጀክት የተሰኘው ተቋም አስታውቋል። የሱዳን ጦር ሰራዊት በሰማይ ላይ የበላይነቱን ሲያገኝ፣ ተፋላሚው የፈጥኖ ደራሽ ኃይል ደግሞ በካርቱም መንገዶችን በበላይነት እንደሚቆጣጠር የኤፍፒ ዘገባ አመልክቷል። የሰራዊቱ መሪ አብደልፈታህ አልቡራን ከተቀናቃኛቸው አምዳን ዳግሎ ጋር የሚለዋወጡት ኃይለ ቃል እየቀጠለ ቢሆንም በቅርቡ ወደ ግብፅ፣ ደቡብ ሱዳንና ቃጣር ያደረጉት ጉዞ ወደ ዲፕሎማሲ ለመመለስ እንደሚሹ ፍንጭ ሰጥቷል ተብሏል። በመጨረሻ አድማጮች፣ የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን ዛሬ ቬትናምን ጎብኝተዋል። በጉብኝታቸው ወቅት ሁለቱ ሀገራት የኤሌክትሪክ አስተላላፊ መሳሪያዎችን፣ ሰሚኮንዳክተርስ ማምረትና ማዕድናትን በተመለከተ ስምምነት ላይ ደርሰዋል። ቬትናም ከቻይናና ከሩሲያ ጋር ያላትን ዲፕሎማሲያዊ ግንኙነት እያሳደገች ባለበት ወቅትም በተመሳሳይ ከአሜሪካ ጋር ያላትን ግንኙነት ከፍ አድርጋለች ሲል ሮይተርስ በዘገባው አመልክቷል። ከ50 ዓመታት በፊት ከተደረገ አስከፊ ጦርነት በኋላ ቬትናም የተገኙት የአሜሪካው ፕሬዚደንት በሃኖይ ከተማ በገዢው ፓርቲ ደማቅ አቀባበል ሲደረግላቸው፣ ተማሪዎች የአሜሪካን ባንዲራ ሲያውለበልቡ ተስተውለዋል። ከቻይና የሚገኘው አቅርቦት አስተማማኝ ባልሆነበት ወቅት አሜሪካ አእምራቿን ቬትናም እንደ ቁልፍ አጋር ትመለከታለች። ጉብኝቱ የኤሌክትሪክ አስተላላፊ መሳሪያዎችን በተመለከተ ትኩረት የተደረገበት ሲሆን ከጉግል ኢንቴል፣ ቦይንግ እና ሌሎችም ታላላቅ ኩባንያዎች የተውጣጡ ኃላፊዎች ከቪየትናም የቴክኖሎጂ መሪዎች ጋር ምክክር እንደሚያደርጉ ታውቋል። አድማጮች፣ ለምሽቱ ያስኩ ዜና በዚሁ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልድ ነኝ። መልካም ምሽት። 19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁን የዛሬ እሁድ ጳጉሜ 5 2015 ዓ.ም የአዲስ አመት ዋዜማ የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ሆ ብለን መጣን፣ ሆ ብለን ሆ ብለን መጣን፣ ሆ ብለን አበባ የዎች ለምለም አበባ የዎች እንዴ ዳሪያ ለምለም አትልም፣ እንዴ አይ ወቸ ጉድ ያለ ስራ ማልገባም እኔ በቦዬ ሆያ ሆዬ ጨፍሬ ሙልሙሌን ተቀብዬ ጨርሻለሁ። አሁን ተራው የሴቶቹ ነው። አበባዬው ማለት የሚገርምህ ሁሌ አዲስ ዓመት ሲመጣ ከሚናፍቁኝ ሆዴን ባርባር ከሚያሰኙት ነገሮች አንዱ የዚህ የህፃናቶች የልጃገረዶች አበባዬ ውስጥ ጭፈራ ነው። እኔ በልጅነቴ ከቤት ወጥቶ መጫወት አይፈቀድልኝም ነበር እና ጠዋት ከእንቅልፌ ስነሳ ልጆች ለጭፈራ ሲመጡ አብሬ እየተቀላቀልኩ ከመጣው ጋር ሁሉ አብሬ የተጫፍር ትዝ ይለኛል። ልክ ነው። አዲስ አመት ሲመጣ እንግዲህ በተለይ እዚህ አሜሪካ ሆነን የሚናፍቀን ብዙ ትዝታ አለው። እንዳልሽው ከልጃገረዶች ጭፈራ በተጨማሪ የበዓሉ ድባብ፣ ቡናው፣ ዳቦ፣ ዶሮው፣ ከቤተሰቡ ጋር አብሮ ማሳለፉ ሁሉም የራሱ ስሜት አለው። እንግዲህ በቅድሚያ አድማጮቻችንን እንኳን ለአዲሱ አመት ለ2016 ዓመተ ምህረት ዋዜማ በሰላም አደረሳችሁ እንላለን። ልክ ነው። አዲሱ አመት እንግዲህ አሮጌው አመት ያስከፉንን በርካታ ችግሮች፣ ሀዘኖች ሁሉ ይዞ እንዲሄድ ካምና አዳዲስ ነገሮችን፣ ደስታን ይዞ እንዲመጣ እንመኛለን። ስለዚህ የመጀመሪያ ሙዚቃ ምርጫችን አበባዮሽ ይሆና በሚገባ የቀድሞቹ የእኛ አቀንቃኞች እንደኛ በሚል ስያሜ ከመጡ በኋላ በጋራ ሆ ብለን መጣን እያሉ በሚጫወቱት የአዲስ አመት ዜማ ዝግጅታችንን እንጀምራለን። ኛ አቀንቃኞች የአበባዮች ዜማ ዝግጅታችንን ጀምረናል። የመስታወት የአዲስ ዓመት ዋዜማ ዝግጅታችንን ነው እየተከታተላችሁት ያላችሁት። ከአመት በዓሉ ጋር በተገናኘ ወደ አሰናዳናቸው ልዩ ዘገባዎቻችን ከማለፋችን በፊት ግን በዚህ ሳምንት የተጠናቀቀው የመጀመሪያው የአፍሪካ አየር ንብረት ጉባኤ ምን አይነት ስምምነቶችን አሳለፈ የሚለውን እንቃኝ። ኬንያ አዘጋጅነት የተካሄደው የመጀመሪያው የአፍሪካ አየር ንብረት ጉባኤ ረቡዕ ዕለት ሲጠናቀቅ ይፋ የተደረገውና የናይሮቢ ስምምነት የተሰኘው የጋራ መግባቢያ ሰነድ የበለጸጉ ሀገራት ለአፍሪካ የተሻለ የገንዘብ ድጋፍ እንዲያደርጉና አህጉሪቱ ያሉባትን ዕዳዎች እንዲሰርዙ ጠይቋል። ሆኖም ተቺዎች ጉባኤው ለአየር ንብረት ቀጥተኛ ተጋላጭ የሆኑ የሕብረተሰብ ክፍሎችን ዘንግተዋል በማለት ወቀሳቸውን እያሰሙ ነው። እንግዲህ ሊሊ ኢትዮጵያን ወክለው በጉባኤ የተሳተፉ የአየር ንብረት ለውጥ አቀንቃኞችን አነጋግረሽ ያዘጋጀሽው ዘገባ ቀጣዩና የመጀመሪያው ዝግጅታችን ነው። ወደዚያው እንለፍ። የአፍሪካ መሪዎችን ከፍተኛ ባለስልጣናትን፣ የአየር ንብረት ለውጥ አቀንቃኝ ተቋማትንና ግለሰቦችን ጨምሮ ከ30ሺ በላይ ሰዎች ተሳትፈውበታል የተባለው የአፍሪካ የአየር ንብረት ጉባኤ በኬንያ የተካሄደው ለመጀመሪያ ጊዜ ነው። በአፍሪካ ህብረት ስር የሚገኘውን የአየር ንብረት ለውጥ ጉዳይ የአፍሪካ መሪዎች ምክር ቤት ዘንድሮ በተረኛነት የምትመራው ኬንያ ጉባኤውን ያዘጋጀችው በአየር ንብረት ለውጥ ዙሪያ አፍሪካ የጋራ አቋም እንዲኖራትና በዓለም አቀፍ ጉባኤዎችና ድርድሮች ላይ ጠንካራ ድምፅ ማሰማት እንድትችል መሆኑን የኬንያው ፕሬዚዳንት ዊሊያም ሩቶ በጉባኤው ላይ ባሰሟቸው ንግግሮች አስታውቀዋል። የአፍሪካ መሪዎች የአየር ንብረት ጉባኤ የሰው ዘር የመጀመሪያ መገኛነቷን አፍሪካን ያልተገደበ እድልና የጋራ ብልጽግና ምድር ለማድረግ የአፍሪካ ሕዝብ ያለውን ራእይ ማሳያ ነው። ከዚህ በተጨማሪ ዓለማችን ደህንነቷና ሚዛናዊ ስነ ምህዳሯ እንዲመለስላት ኢኮኖሚያዊ ለውጥ ያስፈልጋል። ለዚህ ደግሞ የኢንዱስትሪ ልማት አስፈላጊ ስለሆነ እሱን በዓለም አቀፋዊ ጥምረት ለመገንባት ያለን ቁርጠኝነት በመሪዎች ጉባኤ ላይ ተንጸባርቋል። ከነሐሴ 29 እስከ ጳጉሜ አንድ ለሶስት ቀናት የተካሄደው ጉባኤ ሲጠናቀቅ መሪዎቹ ያወጡት የናይሮቢ ስምምነት የተሰኘው የጋራ የስምምነት ሰነድ በዋናነት ያተኮረው 1 ነጥብ 3 ቢሊየን የሚሆን ሕዝብ እንደሚኖርባት በሚገመተው አፍሪካ አረንጓዴ እድገትን ለማበረታታትና የአየር ንብረት ለውጥ ተጽዕኖን ለመዋጋት ያስችላሉ በተባሉ የገንዘብ ድጋፍ መፍትሄዎች ላይ ነው። የበለጸጉ ሀገራት በሚለቋቸው በካይ ጋዞች ልክ ሊከፍሉ ቃል የገቡት የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ተፈጻሚ እንዲሆንም ጠይቋል። ያሬድ አበራ በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ ሲሆን በዓለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል ይሳተፋል። በኬንያው የአየር ንብረት ለውጥ ጉባኤ ላይም ተገኝቶ ሂደቱን የተከታተለው ያሬድ የናይሮቢው ስምምነት በካርበን ገበያ ላይ ማተኮሩ በአፍሪካ ሀገራት መካከል የመከራከሪያ አጀንዳ ሆኖ እንደነበር ይገልጻል። በነበረው ውይይት ላይ ሀገራቶች የተለያየ አቋም ነው ያንጸባረቁት በዛ ጉዳይ ላይ። አንዳንድ ሀገራቶች ይሄ ጉዳይ ለእኛ የጥሩ ተስፋችን ነው ብለው ይመለከቱታል። አንዳንድ ሀገራቶች ደግሞ ይሄ የአየ ካርበን ሽያጭ ማለት የክላይሜት ዲስካሽን ላይ የሚቲጌሽን ጉዳይ ነው። ሚቲጌሽን ደግሞ ለእኛ ሳይሆን ለዌስተርን የሚጠቅም አጀንዳ ነው፣ የእኛ ፕራዮሪቲ አይደለም የቅድመ የፕራዮሪቲ ጓጅ ጉዳያችን አይደለም ብለው ነበረ። ክርክሮች ወይም ደግሞ ውይይቶች ሲካሄዱ የነበረው ቋሚ የሆነ ድርድር አልነበረም፣ ግን በነበሩት ውይይቶች ላይ እነዚህ እነዚህ ጉዳዮች ተንጸባርቀዋል። በጉባኤው ላይ ፕሬዚዳንት ሳህለ ወርቅ ዘውዴን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ና የግብርና ሚኒስትር ዶክተር ግርማ መንቴን ጨምሮ አርባ አምስት ገደማ በሆኑ ልኡካን የተወከለችው ኢትዮጵያ ከዚህ ረገድ ሚዛናዊ አቋም ማራመዷን ያሬዳ፣ አመልክቷል። ኢትዮጵያም ያው በተለይ ደግሞ አሁን በኢትዮጵያ ደረጃ የነበረው ድምፅ ያው ለኢትዮጵያ የሚጠቀም ሀሳብ ነው። በተለይ ደግሞ አሁን ላይ ሳይሆን በተለይ እየተከልን ያለ ነው የአረንጓዴ የአሻራ ተክሎች እነሱ በመጽደቅ በሚጀምሩበት ሰዓት የካርበን ሜካኒዝሙ በምንዘረጋበት ጊዜ ኢትዮጵያ በጣም እጅግ ተጠቃሚ ነው የምትሆነው። ኦፍኮርስ ኢትዮጵያም ጉዳዩን ባላንስድ በሆነ መልኩ ነው የተመለከተችው ብዬ ነው ዩ ለኢትዮጵያ ወደፊት የሚጠቅማት ጉዳይ ነው። አሁን ባለው ደረጃ ደግሞ ስቲል ቅድሚያ ሁኔታ ሰታ የተመለከተችው ጉዳይ አይደለም። ቢሆንም ግን ሀሳቡን ባላንስድ በሆነ መልኩ ተመልክተዋለች ማለት ነው። የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ጉዳይ ለአፍሪካ አዲስ እንደመሆኑ በርካታ ጥናቶችንና ውይይቶችን ይጠይቃል የሚለው ያሬድ፣ በጥቅሉ ግን የካርበን ሽያጭ ለአፍሪካ ጠቃሚ መሆኑን ያምንበታል። በእኔ እይታ ካርበን ሽያጭ ጉዳይ ያው ከፋም ለማም አፍሪካን የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ሶ ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው። ምክንያቱም የካርበን ካርበን የሚያዝ ወይም ካርበን ሴኮስትሬሽን የሚባለውን በመሸጥ ትልቅ የፋይናንስ ገቢ ማግኘት እንችላለን። ይሄ በተለይ ደግሞ አሁን ገና ዲስከሽኑ አሁን በብዙ በአፍሪካ ተቋማቶች ወይም ደግሞ አፍሪካ ውስጥ ባሉ የምርምር ተቋማቶችም ይሁን በመንግስት ተቋማቶችም ወይም ደግሞ መንግስት ላይ ባልሆኑ ተቋማቶችም የእውቀት ወይም የግንዛቤው መጠን በጣም የጠለቀ ባለመሆኑ ምክንያት ያው ጉዳዩን አንዳንዶቹ እንደ አድቫንቴጅ፣ ሌላኞቹ ደግሞ እንደ ቅድሚያ የኛ ፕራዮሪቲያችን አይደለም በማለት ተመልክተውታል ማለት ነው። የናይሮቢው ስምምነት ከ14 ዓመታት በፊት የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ ተጽዕኖን ለመቋቋም እንዲችሉ ለመስጠት ቃል የገቡትን 100 ቢሊዮን ዶላር እንዲፈጽሙም ጠይቋል። የአፍሪካ ሀገራት የአየር ንብረት ለውጥ የሚያስከትሏቸውን ተጽዕኖች መቋቋም የሚያስችላቸውን አቅም እንዲገነቡም የዕዳ ስረዛን፣ የወለድ ምጣኔ ቅነሳ ወይም የክፍያ ጊዜ ማራዘሚያን ጨምሮ የዕዳ እፎይታ እንዲደረግላቸው ጠይቀዋል። አንዳንድ የአካባቢ ጥበቃ ተሟጋቾችና የመብት አቀንቃኞች ግን ጉባኤው የአየር ንብረት ለውጥ እያደረሰ ባለው ጉዳት ተጠቂ የሆኑ አርሶ አደሮችን፣ አርብቶ አደሮችን፣ ሴቶችንና ልጃገረዶችን ጨምሮ ለችግሩ ተጋላጭ የሆኑ ሕብረተሰቦችን ዘንግተዋል ሲሉ ቅሬታቸውን እያቀረቡ ነው። ለምሳሌ ኬር የተሰኘው ዓለም አቀፍ የሰብአዊ ተቋም ባወጣው መግለጫ የአፍሪካ መሪዎች የአየር ንብረት ለውጥ አፋጣኝ እርምጃ የሚፈልግ ጉዳይ መሆኑን አጽንዖት ሰጥተው መተዳደሪያቸው አደጋ ላይ የወደቀባቸውን ተጋላጭ ህዝቦች የውይይታቸው ማዕከል ያደርጋሉ ብለን ጠብቀን ነበር ሲል ቅሬታውን ገልጿል። ሀሳቡን እጋራዋለሁ የሚለው ያሬድ ጉዳዩ በጉባኤው ተሳታፊዎችም መነሳቱን ሆኖም ግን አፍሪካ የውጭ እርዳታ ሳትጠብቅ እንዴት ከአየር ንብረት ጋር መላመድ ትችላለች የሚለው ሀሳብ በበቂ ሁኔታ ለውይይት ሳይቀርብ ማለፉን አመልክቷል። ቅድም የሚያነሳውልሽ ሀሳብ ተመሳሳይ ነገር ነው። ሶ ለእኛ ፕራዮሪቲያችን አይደለም የሚሉ ተደራዳሪዎች አሉ፣ ወይም ደግሞ ሀገራቶች የዛ አይነት አቋም እያንጸባረቁ ይገኛል። ምክንያቱም ለእኛ አዳፕቴሽን የምንለው ኮንሰፕት ነው የሚጠቅመን። አዳፕቴሽን ኮንሰፕቱ ምንድን ነው? ካለው ኢንቫይሮንመንት ጋር ወይም የተጎዳውን ነገር ማጣጣም መቻል ማለት ነው። ያንን ለማጣጣም ቅድሚያ እነዚህ ድርቅ በድርቅ አዳፕቴሽን ኤንድ ሪዚሊየንስ የምንለው ኮንሰፕት በድርቅ የተጎዱ አካባቢዎችን ማልማት ነው የሚያስፈልገው። ሰው በዛ ምክንያት ነው ቅድሚያ አልተሰጠም ተብሎ እየተተቸ ያለው በሆነ መጠን እኔም እጋረዋለሁ ሀሳቡን። በሆነ መጠን ደግሞ ያው የግድ አዳዲስ ሀሳቦችን ደግሞ ኢንተርቴን ማድረግ አለብን ብዬ አስባለሁ። ሰው ከዛ አንጻር ነው የኔ ሪፍሌክሽን ቢሆነው። ያም ሆኖ ግን የአፍሪካ መሪዎች ለመጀመሪያ ጊዜ ተገናኝተው በአየር ንብረት ለውጥ ዙሪያ መነጋገር መቻላቸው በዓለም አቀፉ የአየር ንብረት ለውጥ ሂደቶች ውስጥ አፍሪካ የጋራ አቋም እንዲኖራት መሰረት እንደሚጥል ስምምነቱ ያሰምርበታል። በተለይ ደግሞ በመጪው ህዳር ወር በተባበሩት አረብ ኤሚሬትስ ሊካሄድ በታቀደው ሀያ ስምንተኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ለአፍሪካ የመደራደሪያ አቅም እንደሚሰጣት ያሬድ ይገልጻል። በዚህኛው በጣም የምደግፈው እና የተመለከትኩት ነገር ነው። ይሄኛው ጉባኤ ትልቅ የሰራው ስራ ምንድን ነው? የአፍሪካን ድምፅ አንድ አድርጎ ለማሰባሰብ ትልቅ ሙከራ አድርጓል። ትልቅ በር ከፍቷል። ከዚህ በፊት ያልነበረ ነበረ። በተለይ ደግሞ በመሪዎች ደረጃ ዩ በሚኒስትሮች ደረጃ እና በተደራዳሪዎች ደረጃ ሁሌ የነበረ ጉዳይ ነው። በዚኛው አመት ለየት የሚያደርገው ይሄኛው ሰሚት ለየት የሚያደርገው አፍሪካ ራሷን የቻለ በተለይ በሀያ ስምንተኛው የአየር ንብረት ለውጥ ጉባኤ ላይ እንዲሁም ደግሞ ከሳምንት በኋላ የሚጀመረው የተባበሩት መንግስታት ጠቅላላ ጉባኤ ላይ ተመሳሳይ ድምፅ ሪፍሌክት እንድታደርግ ትልቅ መንገድ ከፍቷል። የዛ አይነት ደግሞ ተሳታፊዎችም ላይ የምመለከተው ነገር የዛ አይነት ኮመን ፖዚሽን ወይም ኢንላይትመንት ፈጥሯል ብዬ አስባለሁ። ያንን ነው ሶፋር ኦብዘርቭ ያደረገው። የአፍሪካ መሪዎች ለመጀመሪያ ጊዜ በአየር ንብረት ለውጥ ዙሪያ ያካሄዱት ጉባኤ በየሁለት ዓመቱ እንዲካሄድ ውሳኔ አሳልፈዋል። ወደፊት ከሚካሄዱ ጉባኤዎች ታዲያ ምን ይጠበቃል? እንደ አንድ ባለድርሻስ ኢትዮጵያ ምን ሚና ሊኖራት ይገባል? ስላቀረብኩለት ጥያቄ ያሬድ መላሽ አለው በየሁለት ዓመት ውስጥ ብዙ የተለያዩ አዳዲስ ሀሳቦች አዳዲስ ዴቨሎፕመንቶች ይመጣሉ እና ያንን ዴቨሎፕመንቶች ደግሞ መሪዎች ጉዳያቸውን አቴንሽን ሰጥተው እንዲወያዩበት እና እንዲመካከሩበት ትልቅ እድል የሚፈጠር መድረክ ነው ብዬ አስባለሁ። ኢትዮጵያ ከዚህ በፊት ያው በአየር ንብረት ለውጥ ጉባኤ ላይ እጅግ ጠንካራ የሆነ አፍሪካ ላይ የመምራት አቋም አላት። አሁን በተመሳሳይ ኬንያም የአይነት የኢትዮጵያን በመከተል የአይነት ሊደርሺፕ እያሳየች ነው ያለችው። ኢትዮጵያ ከዚህ በፊት የነበራትን አቋም ማስቀጠል አለባት የሚል እና ባለፈው ኦገስት ወር ላይ የአፍሪካን የኢንቫይሮንመንት ሚኒስትሮች ጉባኤን በማዘጋጀት ትልቅ ሮል መጫወት ትችላለች፣ በአፍሪካ ክላይሜት ሰሚት ወይም ደግሞ በአፍሪካ ላይ ባለው የአየር ንብረት ለውጥ አጀንዳ ማለት ነው። እነዚህ ነገሮች ተጠናክረው ቢቀጥሉ ብዬ እመክራለሁ። ባለፈው ዓመት በተካሄደው የአየር ንብረት ጉባኤ ላይ የተሰባሰቡ የዓለም መሪዎች በየዓመቱ 300 ሚሊየን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ የያዙት እቅድ ተፈጻሚ ሲሆን በአህጉሩ ከ30 ሚሊየን በላይ የሥራ ዕድል እንደሚፈጠር ተመልክቷል። በጉባኤው ላይ እንደተንጸባረቀውም የአፍሪካ መሪዎች የካርበን ገበያ ለአፍሪካ የሚሰጠውን የገንዘብ ድጋፍ ሊያሳድግና ከፍተኛ የኢኮኖሚ ብልጽግና ሊያመጣ ይችላል የሚል እምነት አላቸው። የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ተቃውሞ ማሰማታቸውን ቀጥለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናደዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሃሪክ የፌስቡክ ሃሽታግ፣ ቪኦኤ አማሃሪክ የትዊተር ገጻችን ነው። ተከተሉን። አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን የአዲሱ የ2016 ዓመተ ምሕረት የኢትዮጵያውያን ዘመን መለወጫ በዓል ዝግጅት ምን ይመስላል የሚለውን በአዲስ አበባ ነዋሪዎች አይን የሚያስቀኝን ይሆናል። አዲስ አመትና የምግብ ዋጋ በአዲስ አበባ የፊታችን ማክሰኞ የሚገባውን የኢትዮጵያውያን አዲስ ዓመት የምንቀበለው እጅግ በተወደደ የዋጋ ንረት ነው ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ነግረውናል። ነዋሪዎቹ ስለ መጪው አዲስ ዓመት የተደባለቀ ስሜት ያላቸው መሆኑንም ገልጸዋል። አዎ፣ ልክ ነው። በተለያዩ ዘርፍ የተሰማሩትን የአዲስ አበባ ነዋሪዎችን አነጋግረናል። ለአዲሱ ዓመት ስላደረጉት ዝግጅት ስላለፈው ዓመት የነበራቸው ስሜትና ለመጪው ዓመት ስላላቸው ተስፋም ያጋሩን ብዙ ነገር አለ። መልካም እንግዲህ ደረጀ፣ ነዋሪዎቹን ያነጋገርካቸው አንተ ነህ። ወደ ፕሮግራሙ እንለፍና የሚሉትን እንስማ። የዘመን መለወጫ በዓልን ምክንያት በማድረግ በአዲስ አበባ ከተማ ያነጋገርናቸው አንዳንድ ነዋሪዎች ስለ በዓል ዝግጅት ያላቸው የተደባለቀ ስሜት ነው። ባደረባቸው ስጋት ስማቸው እንዳይገለጽ የጠየቁን እኚህ ወይዘሮ እጅግ በናረው የዋጋ ውድነት ወደ ገበያ የሚወጣ ሰው ቀንሷል፣ የዘንድሮ በዓል ከወትሮ ሲታያይ ቀዝቃዛ ነው ይላሉ ምናምን ስለዚህ ስጋ በግ ምናምን እጅግ በጣም ተወደውን። ጤፍ እያወራ ያለው ሁሉም ሰው የሚሸምተው በዚህ ሰዓት ጤፍ ነው። ከሌላ ቃል እንደው ብዛኛ እኔ በምስራትም በሌሎች አካባቢም ከሰዎች ጋር ሲወራ ሰው ይሄ መግዛት ነገሩ ቀዝቀዝ ብሏል። የመግዛት ጡ እያነሰ ስለመጣ ትንሽ ቀዝቀዝ ብሏል እና ብዙ እንደ ድሮ ይሄ ላይ መምሰሉ ነገር ቀዝቅዟል። ብዙ ሰው ገበያ ላይ አይታይም። ብዙ ሰው ብዙ እየሸመተም አይደለም። በቃ ተቀዛቅዞ እኔ እንዳየሁት ከጓደኞች ከምስል ነገር በቃ በብዛት ሰው እየሸመተ አይደለም። በጣም ነገሮች ብዙ ነገሮች ተፈደዋል። የዘንድሮውን በዓል ከአምናው ጋር በማነፃፀር ምሬት የነገሩን ደግሞ አቶ ጋሻው አዲስ መንግስቴ ናቸው። በዓል እንዴት ነው ዘንድሮ? እየተዘጋጁ ነው ለበዓሉ? ምን እንዘጋጃለን? አሁን በዓል እንዴት ላይ ከበራሉ? ምን ማለት ሆኖስ? እስኪ ያብራሩት። ምንም ለምን መሰለህ፣ አሁን ኢትዮጵያ ውስጥ በጣም ስር የሰደደ ችግር ነው ያለው። ስር የሰደደ ረሀብ ነው ያለው አይደለም አመት በር ከጅ የሚቸግርበት ልክ እንደ የዘንድሮውን በዓል እንዴት ነው የሚያሳልፉት? ታዲያ ምን ያደርጋሉ? በዓሉን ከወትሮው ዘንድሮ ምን ያደርጋሉ? ከዚህ በፊት ምን ያደርጉ ነበረ? በዓል ሲመጣ እኔ አሁን በዓል ሲመጣ እስካሁን አሁን በዚህ ሰሞን ላይ አሁን የዛሬ ዓመት አሁን በገዝ ነበር። አሁን ዘንድሮ በግ አይደለም ዶሮ አላሰብም። ከባድ ነው፣ ምክንያቱም አሁን ዶሮ ራሱ አይታሰብም፣ ሽንኩርት አይታሰብም። ስራ የለም። አሁን ስራው ጠፋል። የኖሮ ድነቱ ብቻ አይደለም፣ ስራ ነው። ቤተሰብ አስተዳዳሪ ነዎት? ቤተሰብ አሎት? ቤተሰብ አሁን ሁለት ልጅ አለ ግን አሁን ሁለት ልጅ አይደለም ይዞ ለመኖር ራሱን ሰርቫይቭ አድርጎ መኖር እኮ ከባድ ነው። አሁን ስለ ልጅ ሳይሆን ስለራት አሁን ስለራት ማለት ነው። አሁን ዳጭ ሆኖ አሁን እንደ ኤግዛምፕል ዳጭ ሆኖ ኖረን በት ሶስት በሶስት የሆነ ጊዜት እኮ አሁን አዲስ አበባ ውስጥ አምስት ሺህ ብር አራት ሺህ ብር ያ ሰው እንዲ ምን ያህል ገይዝ ይኖረው ነው አሁን ከኛ ሀገር ኮንቴክስት አሁን ስታስብ ምን ያህል ገይዝ ይኖረው ነው ሶስት በሶስት በሆነ ጊዜት ሶስት አራት ሺህ ብር ወይ አምስት ሺህ ብር ተከራይቶ እንደገና ደግሞ ሌላ ለራሱ አሁን ደህና ኑሮ የሚኖርበት ምን ገቢ ቢኖረው ተብሎ ይታሰባል? ምን ሙያ ነው የሚተዳደሩት? እርስ እኔ አሁን ሞተረኛ ነበር ሞተረኛ ነኝ። አሁን ሞተር ላይ ነው ምሰሩ ሞተር ላይ ህጋታ በየጊዜው መንገድ ትራንስፖርትና ትራንስ ማኔጅመንት እየተደራጀ ከጂፒኤስ ገጣሚዎች ጋር ይበሉናል። እኔ አሁን በደህና ቀን ያስፋትን ሊሳል ወልዲያ ያስፉትን ወረችን ለልጆች ማስተማሪያ ብጅት ቆጥበ ኖረውን

አስቸጋሪ ሁኔታ ላይ ነው ያለው። የአልፋ ኮንሰልተንሲ ባለቤትና በቴክኖሎጂ አማካሪነት ስራ የሚተዳደሩት አቶ ዘካሪያ አሊ በግላቸው የስራ ዘርፍ ያለፈው አመት ትላልቅ ስኬቶችን ያገኙበት መሆኑን ገልጸው እንደ አገር ግን ያለፈው አመት በጎና ጎጂ ጎኖች የታዩበት መሆኑን ተናግረዋል። በግል በስራ ዘርፍ ጥሩ ትልልቅ ስራዎችን ለመስራት ውል የፈጸምንበት ወደ ስራ ለመግባት ምጃዎች የሚወሰንበት አመት ነው። እንደ ሀገርም ያው ጥሩንም መጥፎውንም እያየን ኤክስፒሪየንስ እያረግን እየይንበት ነው እና መልካምም መጥፎን ገጽታዎች ያሉበት አመት ሆኖ ነው ለ ሸስት የኢትዮጵያውያን አመት ያለፈው አቶ ዘካሪያ በማለፍ ላይ የሚገኘው አመት በምግብ ሸቀጦች ላይ አሁን ድረስ የቀጠለው ከፍተኛ ዋጋ ጭማሪ የታየበትም አመት መሆኑን ይናገራሉ። የማይካድ ነገር ከፍተኛ የሆነ ኢንፍሌሽን ይስተዋላል። የምግብ እቃዎችም በጣም የጨመሩበት አመት ነው። የተወሰነ ጊዜ መጠነኛ መረጋጋትና ቅናሽ አይቻለው። አሁን የባህል ገበያ እንደማየው ከሆነ ሁሉም ነገር አለ፣ ገበያ ላይ ይገኛል። ግን አብዛኛው የኅብረተሰብ ክፍል ገዝቶ መጠቀም የሚችልበት የዋጋ ሁኔታ ያላል መሰለኝም፣ የምግብ እቃዎች ያው ውድነት ያሳያሉ። ይህንንም ያባብሳል ብዬ የማስበው ያው የነዳጅ ዋጋ ነው። እሱም በየጊዜው እየጨመረ እየጨመረ ባለፈው ሳምንትም ማስተካከያ ተደርጎበት ወደ አምስት ብር ገደማ ጨምሯል ማለት እሱ ያው የምግብ አቅርቦቶችን በባንድ እንዲጨምር የሚያደርግ አንዱ ምክንያት ነው እና እንዲህ አይነት ነገር ተስተውሏል። የሁለት ሺ አስራ አምስት ያው በጤፍም በምግብ እቃዎች ላይ ከፍተኛ የሆነ ለውጥ አይቷል። በንግድ አማካሪነትና በኮምፒውተር መሳሪያዎችና ቴክኒክ አገልግሎት ዘርፍ የተሰማሩ አቶ በረከት ቦጋለ አዲሱን አመት በጥሩ መንፈስ ለመቀበል የተዘጋጁ መሆኑን ይናገራሉ። በጣም ምንወዳት ምንወዳት መሸጋገሪያ ወቅት ናት እና እግዚአብሔርን የምናመሰግንበት የሚመጣውን ዓመት የምንቀበልበት የመዘጋጃ ጊዜ ናት ና ዝግጅት ነው። የአዲስ አበባ አስተዳደር በከተማዋ የተለያዩ አካባቢዎች በተከፈቱ የባዛር ግብይት ስፍራዎች የምርት አቅርቦት በብዛት መኖሩን በዚህ ሳምንት ለአገር ውስጥ መገናኛ ብዙኃን ገልጿል። የአዲስ አበባ ንግድ ቢሮ ኃላፊ ቢንያም ምክሩ በመዲናዋ አሁን ላይ ከ172 በላይ የቅዳሜና እሁድ ገበያዎች እንደሚገኙና በተጨማሪም ሸማቾች እና አምራቾችን በቀጥታ የሚያገናኙ 25 የዓመት በዓል ባዛሮች መከፈታቸውን ጠቁመዋል። ይህ ትክክል መሆኑን የሚያረጋግጡት አቶ በረከት ይህ ጥሩ እርምጃ ነው ይላሉ። መንግስት፣ ትላልቅ የገበያ ማዕከሎችን ገምት ሬ የሚያከፋፍልበት ሌላ ደግሞ እነዚህ በጥቃቅና አነስተኛ ተደራጅ ደግሞ በየመቾች የሚሸጡበት ክላስ ጠፈት አሁን በጀሞ መገናኛ ጋርመንት ኤክሲፕሪ ነገር ና ያለ ይ የሰንዴ ማርኬት ለአንድ ሳምንት እንደዚህ የቀጠለበት ሂደት ነው ያለው። ጥሩ ይመስለኛል፣ ግን ትንሽ የዋጋ ጭማሪም እንዳለ ይስተዋላል። መንግስት ገበያውን ለማረጋጋት ባደረገው ጥረት የአቅርቦት ችግር የለም የሚሉት አቶ በረከት ገበያው ወጥነት ያለውና ለህብረተሰቡ በቂ መረጃ እየቀረበ አይደለም ይላሉ። የተወሰነ ያህል ሲስተም ሊዘረጋ ይገባል። ዩኒፎርም የሆነ ነገር የለም። አንዳንድ ቦታ ዝቅተኛ ነው፣ አንዳንድ ቦታ ደግሞ በጣም በከፍተኛ ሁኔታ የሚሸጥበት ሂደት ስላለ ወጥ የሆነ ኢንፎርሜሽን በቴሌቪዥንም፣ በማስ ሚዲያዎች፣ በሶሻል ሚዲያዎች መንግስት እየሰጠ ለህብረተሰቡ ኢንፎርሜሽን እየደረሰ ገበያ የሚረጋጋበት ሂደት ቢኖር እንደኔ እንደ ኢንፎርሜሽን የምልክ ችግር ያለ አይመስለኝም።

አሁን ሌላው ሰው ቢጠየቅ ከዚህ ውስጥ ስላለህ ይህን ችግር አውጥቶ ላይነግርህ ይችላል። ተናካቸው በሕይወት ላይ አደጋ ምናምን ሰውሎ ብሎ ያስባቸው። እንደ አሁን በአቅርቦት አለ ከተባለ አቅርቦቱ ካለ ችግር ከየት መጣታል? አቅርቦት እኳ ችግሩ ነው። ብዙ ጊዜ ገበያውን ከወንዶች ይልቅ እኛ ሴቶች እናውቀዋለን የሚሉት ደግሞ ስማቸውን እንዲገለጽ ያልፈለጉት የአዲስ አበባ ነዋሪዋ ወይዘሮ ናቸው። ዋጋው ከአቅርቦት ጋር እየጨመረ መሆኑን ይናገራሉ። ይልቁንም መንግስት እጅግ እየናረ የሄደውን ገበያ ስርዓት ማስያዝ ይኖርበታል ይላሉ። ብዙ ጊዜ ወንዶችም ያን ያህል ወደ ገበያም ስለማይወጡ በብዛትም ብዙ ዋጋውን ኤግዛክት ሊያቁ ይችላሉ፣ ግን እኛ ሴቶች በደንብ እናውቃለን ሌላው ጊዜ ውድ ነው፣ በጣም ገበያም እየወጣው እያየው ነው። ከስራም ስወጣ ነገሮች ጨምረዋለ አሉ። ግን አትክልት አለ ምን አለ ገበያ በየቦት አለ ግን እቃዎች ጨምረዋል። በጣም እንግዲህ በጣም ከሌላው ጊዜ በጣም ነው የጨመረው። ለምሳሌ ገዛቸው ሽርቶች በሌላ ስልሳ አምስት ብር እንደዛ ነው እየገዛ ነው ያለ። ነው ጤፍ ከዚህ በፊት ወደ አስራ አንድ ሺህ ብር የሚሸጠው ወደ አስራ ሶስት ሺህ ብር እና እጅግ በጣም ነው ጭማሪው። የሆነ ሲስተም ቢዘረጋ ጥሩ ነው የሚሆነው። ምክንያቱም በዚህ ሁኔታ እንደዚህ እንደዚህ እየጨመረ ከሄደ ምንም አልፎርድ ማድረግ በጣም አስቸጋሪ ነው እና ሲስተም ዋና ነገር ነው ይህ ሲስተም ቢዘረጋ እና ለወደፊቱ በቃ ዋጋው አትሊስት ከዚህም ብዙ ስለጨምር አሁን በዚህ ሁኔታ እየጨመረ ከሄደ በጣም አስቸጋሪ ነው የገንዘብ የመግባት ነው በጣም እየቀነሰ አቶ ጋሻው ከአመት አመት የናረው የኑሮ ውድነት ብቻውን የመጣ ሳይሆን ስራ አጥነትንም እየወለደ መሆኑን በመግለጽ ይከራከራሉ አሁን የባለፈው አመት ቢያንስ ከዘንድሮ አመት ይሻል ነበር አሁን ባለፈው አመት አሁን ቢያንስ አምሳ ምናምን ብር ነው ዘንድሮ መቶ ያብር መቶ አስር ብር፣ መቶ አስራ አምስት ብር፣ መቶ ሀያ ብር ነው አንድ ኪሎ ቴ ብሎ አንድ ኪሎ መቶ ብር መግባቱ ብቻ ሳይሆን በዚህ አመት ስራ የሚባለ ሁሉም ሰው ከዝቅ ለዝቅተኛ ነዋሪ ስራ የለ ስራ የለም። አቅርቦቱ ሚ ስለዚህ አሁን ባህል እንዴት ነው ሳይሆን መባል ያለበት አሁን ኢትዮጵያን ችግሩ እንዴት ነው እንዴት እያለ እንዴት እያደረጋችሁ ነው ችግሩ ረሀቡ እንዴት እያደረጋችሁ ነው? እንደ አልፎ አልፎ የተራዘጠት በድሮ ጊዜ ደና ውረት የያዘው ነጋዴውን ምኑ እየታየ አይደለም ነዋሪ ዝቅተኛው ማጆሪቱ ነው መታየት ያለበት፣ ሰፊው ህዝብ ነው መታየት ያለበት። ከት ያለ ረት የያዙ በደና ቀን አሁን ወረት የያዙ ሰዎች ኤግዛክት ባህል ሊያከብሩ ይችላሉ። ህንፃ ያላቸው ቤት የሚከራይ ያላቸው እነሱ ነሱ ባህሉ ሊያከብሩ ይችላሉ። ከዚያ ውጭ ያለው ግን ሰፊው ህዝብ ግን ረሀቡ እንዴት ነው ቢባል ይቀጣዋል። አሁን እርግጠኛ ነኝ መቼም አሁን እንደው አብዛኛው ሰው ቢጠየቅ ምን ገዛ ይባል መኮረኒ ፓስታ ወይም ደግሞ ምንም የገዛሁት የለም የሚልም ሊኖር ይችላል። የደረግ ዳቦ ለዘው ለላቱ ቀን የደረግ ዳቦ ራሱ ሚያሰው ሊኖር ይችላል። ስለዚህ እኔ አሁን የምለው ማለት ነው ፈጣሪ ሁሉም ህዝብ ሁሉም ህዝብ ሁሉም በየምለቱ ጠል ይህን ችግር ይህን ይህን የመጣውን የኑሮ ውድነት የኑሮ ውድነት ብቻ አይደለም ደግሞ አሁን ማንም ህዝብ አይተዛዘት ማን ምን እንደሆነ ውዶ አናውቅም። ጎረቤት የሚራበውን ሰው ጎረቤት ያዘ እና ባህል አሁን ችግር ነው አይደለም? አለ አቶ ጋሻው አዲስ መንግስቴ። ስለሰጠኝ አስተያየት አመስግኜ ወደ አልፋስ ኮንሰልተንሲ ባለቤትና በቴክኖሎጂ አማካሪነት ስራ የሚተዳደሩት አቶ ዘካርያስ አሊ ሳልፍ፣ እሳቸው ደግሞ አሁን ከምናየው ተነስተን መጪውን 2016 መገመት አዳጋች ይሆንብኛል ይላሉ። አቶ ዘካሪያ ከግምት ይልቅ ተስፋ የተሻለ መሆኑን ይገልጻሉ። ተስፋ ማድረገውን ብናገር ነው ያው ከባድ ነው እንደ ሰው እና ሁለት ሺህ አስራ ስድስት ኢትዮጵያ እንደ ታሪኳም እንደ እንደ ትልቅነቷም ሁላችንም መከባበር በሰላም አቅማችንን ተጠቅመን ከሀገራችንም ለአጉራችን ለዓለም የምንተርፍበትን ስራ የምንሰራበት አመት እንዲሆን እመኛለሁ። በዚህ አሁን በአንደኛው ክፍለ ዘመን በተለይ ምግብ በማጣት በተለያዩ ምክንያቶች በሚነሱ ግጭቶች የማንም ሰው ህይወት በተለይ የሴቶችና የህፃናት ህይወት የማይጠፋበት አመት እንዲሆን ነው ምኞቴ እና የተረጋጋ በሰላሟና በእድገቷ ምሳሌ የምትሆን ሀገር እንዲኖረን ነው። የዘመን መለወጫን አስመልክቶ አስተያየታቸውን ያካፈሉልን የአዲስ አበባ ነዋሪዎች እያመሰገንኩ መጪው አዲስ አመት እየተሸኘ ካለው አሮጌ አመት የተሻለ እንዲሆን ለኢትዮጵያውያን እመኛለሁ። መልካም አዲስ አመት። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስምኝሽ የቆየ ወይም ሊሊንን። ይህ የምንገኘው በአሮጌው 2015 ዓመተ ምህረት መውጫ በአዲሱ የ2016 ዓ ም መግቢያ አዲስ ዓመት ዋዜማ ላይ ነው። በድጋሚ ለአድማጮቻችን በሙሉ መልካም አዲስ አመት እንዲሆንላችሁ እንመኛለን። አሁንም አበባየሆሽ ትጨፍሪልናለሽ? ግዴለህም፣ ከአሁኑ ጉልበቴን እንዳልጨርሰው ለዕለቱ ለአዲሱ ዓመቱ ቀን ላቆየውና ባይሆን ቀራለም ዘውዱ፣ ሰው አለም ደምሴና አላቸው አስቻለ ሆነው እንግጫችን ደነፋ እያሉ የሚያዜ ሞትን ሞቅ ያለ የአዲስ አመት ዜማን ጋብዝና አብረን እንጨፍር። እህቶቻችሁን ይዋቸው እንግጫችን። ድምጻችን ዘና እንዳላችሁ ተስፋ እናደርጋለን። ተከታዩ መሰናዷችን ደግሞ የሱዳኑን ጦርነትና የተለያዩ የአገር ውስጥ ግጭቶችና አለመረጋጋቶችን ጨምሮ አሁን እየተሰናበት ነው ባለው 2015 የነበሩ ክስተቶች በተለይ በኢትዮጵያ ቱሪዝም ላይ ያሳደሩትን ተጽዕኖ የምነቃኝበት ይሆናል። በሱዳን ያለው ጦርነት በኢትዮጵያ ቱሪዝም ላይ ጉዳት ማስከተሉን የቀድሞ ኢትዮጵያ ቱሪዝም አስጎብኚ ባለሙያዎች ማህበር ፕሬዚዳንት አቶ አሸናፊ ካሳ ለአሜሪካ ድምፅ ተናግረዋል። በተለይ ከግብፅ ጀምረው በሱዳን ኢትዮጵያን አቆራርጠው የአፍሪካ ሀገሮችን እየጎበኙ የሚሄዱ በርካታ ቱሪስቶች እንደነበሩ የሚያስታውሱት አቶ አሸናፊ ግጭቱ ይህንን ጉዞ እንደገታው አመልክተዋል። አቶ አሸናፊ አሮጌው ዓመት የአገር ውስጥና በጎረቤት አገር በተጋረጡበት የሰላም እጦት እየተጎዳ እንደነበረ ገልጸው በተለይ ይህ የአዲስ ዓመት መጀመሪያ የሆነው የመስከረም ወር በኢትዮጵያ ከፍተኛ የጎብኚዎች ቁጥር ከሚታዩባቸው ወራት አንዱ እንደነበር አመልክተዋል። አቶ አሸናፊ መጪው የ2016 አዲስ ዓመት የተሻለ ሊሆን ይችላል የሚል ተስፋ እንዳላቸውም ገልጸውልናል። እንግዲህ አቶ አሸናፊ ከአንተ ጋር ወዳደረጉት ቆይታ በቀጥታ ንለፍና መጀመሪያ ራሳቸውን ያስተዋውቁልን። ስሜ አሸናፊ ካሳ ይባላል። በኢትዮጵያ ላይ በቱሪዝም ዘርፍ ላይ ተሰማርቼ የሚሰራ ሰው ነኝ። የራሱ የአስጎብኝ ድርጅት ያለኝ ነው። እንደዚሁም በሆቴልና ቱሪዝም የኮንስልተንሲ ላይሰንስ የሆነ ኮንሰልታንሲ ሰርቪስ ይሰጣሉ። በቀደመ ጊዜ ደግሞ ከአንድ ከወራት በፊት ደግሞ የኢትዮጵያ ቱሪስት አስጎብኚ ባለሞች ማህበር ፕሬዚዳንት ነበርኩኝ። ተርሜን ጨርሼ አሁን ሜምበር። በዚህ አጋጣሚ እንግዲህ ቱሪዝም አምና እንዴት ነበረ፣ አሁን እንዴት ነው የሚለውን እሱ ትንሽ ኮስተር ያለ ነገር ይሆንብናል። ቢሆንም አዲሱን ዓመት እንዴት ለመቀበል እየተዘጋጁ ነው ታዲያ? አዲሱ ዓመት በተስፋ ነው። ተስፋ የሰው ልጆች እንዲኖር የሚያደርገው ነገር አንዱ እሱ ነው። ቱሪዝማችንንም እንግዲህ በተስፋ እየጠበቅ ነው። የተሻለ ነገር ይመጣል። የተሻለ ነገሮች መረጋጋቶች ይኖራሉ። በ በኑሮስ ሁኔታ እንዴት ተዘጋጅተዋል? ኑሮ እየተወደደ ነው ይባላል። እናንተ የተሰማራችሁትም ቱሪዝም እንደ ወትሮው አይደለም፣ በሀገሪቱ ውስጥ ባለው ሁኔታ ቀደም ሲል ያነጋገርናቸው ነግረውን ነበር እና ከዚህ አንጻር እንዴት ይመልሱልኛል? አሁን ቱሪዝሙን ከፋይናንሻል እንትሉ ለማውራት ይከብዳል። ሞስት እንቅስቃሴዎች ብዙ ቦታ በተለይ እኛ በተለይ ውጭ ቱሪስት የምንሰራ የነበረን ሰዎች ብዙ ስራዎች ተስተጓጉሎ ነው ያሉት። አንደኛ ከዚህ ነባራዊ ሁኔታው ከዛ ጋር ተያይዘው ኤምባሲዎችም ኢንሹራንስ ካምፓኒዎችም የሚያወጡት የትራቭል ዋርኒንግ ፕላስ ደግሞ አንተም ኮንፊደንት ሆነ ሰርቭ ለማድረግም ነባራዊ ሁኔታዎችን ጥቅማባ ለማድረጋቸው በፋይናንሽል ዙሪያ በጣም ከባድ የሆነ ነገር ነው ያለው። በዚህ በቱሪዝም ሴክተር ላይ ተሰማራ ያለው አንዳንዶቹ በጣም እንደውም ከዛም ከፋይናንሺያል ክራይሲሱ ከፋይናንሺያልም ያለፈ ነገር ያለባቸው ግለሰቦችም ድርጅቶችም አሉ። ግን አጠቃላይ እንደ ሀገር ውስጥ ደግሞ በብዙ መልኩ ተመሳሳይ ነገር ነው ያለው። ያው ኢኮኖሚው የተሳሰረነ ተያዘ ስለሆነ አንዱ ጋር የሚኖር ኤፌክት ሌላኛው ጋር ምድር የሚያደርግ አለ። ይሄ የውጭ እንደዚህ አሁን እንጂ በሀገር ውስጥ ደግሞ ብታየው የተወሰነ ዲያስፖራም የተወሰኑ ከአዲስ አበባ ያሉ ሎጆችም ሆቴሎችም ደግሞ ብሩ እየተንቀሳቀሱ ያሉበት አሉ። በይበልጥ ግን እኛ በዚህ የውጭ ቱሪስቶችን ተቀብለን የምናስተናግድ ከበድ ያለ የፋይናንሻል ትና ያለብን ማለት ይቻላል። በዚህ መንፈስ ነው አዲስ ዓመትን የምትቀበሉት ማለት ነው። አዲስ ዓመትን ይሄኛውን ሸኝተን ተስፋውን እየጠበቀን ለመሄድ ነው። አዲስ ዓመት ላይ ትንሽ ከባለፈው ጊዜያቱ የተሻለ ሪኩዌስቶች ነበሩ። በተለይ ከኖቨምበር ላይ ፐርሰናሊ ሁን ኖቨምበር ላይም ኦክቶበር ላይም እንቅስቃሴዎች ነበሩ እና እነዛ ይሳካሉ የሚል እምነት አለኝ። በነገራችን ላይ የሱዳን ኢፌክቱ ራሱ ኢትዮጵያ ላይ አጥልቷል። ያ ማለት ምንድን ነው? ከዚህ በቀደም በተለይ እኛ የክሮስ ካንትሪ የሚባለው ካይሮ ቱ ኬፕ ታውን በጣም ፌመስ የሆነ ሩት ነው። ሰዎች ድራይቭ እያደረጉ ይሄዳሉ፣ በሞተር ይሄዳሉ። እና ከካይሮ ተነስተው ሱዳንን አቋርጠው ኢትዮጵያን፣ ኬንያን እያለ ይሄዳል። እና በዚህ ይሄ በጣም ፌመስ ነው። ይሄ ይሄ ትልቁ ሩቱ እሱ የሱዳን ኮንፍሊክት መነሳቱ ኮምፕሊትሊ ብሎክ አድርጎታል እዛ አሁን ኒው ሩት ነው። ያ ሩት ደግሞ ምንድን ነው? ጅቡቲ ሞተች የሚያደርገው ለዛ ደግሞ ምን ይፈልጋል? ወደ ሳውዲ ሄደው ከሳውዲ ሺፕ አድርገው እነዚህ ቬሂክሎቻቸውን ወደ ጅቡቲ ከጅቡቲ የተነስተው እና ትንሽ ኮስት ይሆኗል። እና የእኛም ብቻ ሳይሆን የጎረቤት ሀገርም በተለይ ይሄ ክሮስ ካንትር የሚባለው ወልድ ዋይድ በጣም ፌመስ የሆነ ነው። በነገራችን ላይ የክሮስ ካንትሪ ምን ያህል ሰው ይመጣበታል? ምን ያህል ሰው እንግዲህ በየብስ፣ አሁን እርስዎ እንደነገሩኝ ከላይ ከግብጽ ተነስተው በሱዳን አድርገው በኢትዮጵያ አድርገው ነው ወደታች የሚወርዱት ነው ያሉኝ ና ምን ያህል ሰዎች ይጠቀሙበት ነበረ? ከዚህ በፊት ምን ያህል ቱሪስቶች ይመጣሉ በዚህ አንጻር? አክሪ ይህን ያክል ቁጥር ለማለት ስታቲስቲክሱ የለኝም። እኔ እኛን ግን አሁን ኛ ኦፕሬሽን አስራ ሰባት ሰዎች አዎ፣ በግሩፕ ነው። በነገራችን ላይ አቅም ያላቸው ሰዎች ናቸው። ኦቨርላንዲንግ መሄድ የምችሉት አቅም አንደኛ ከገንዘብ ሌላኛው ከጊዜ ነው። ገብቶሃል? አንዳንዱ ሶስት ወር ነው ትራቭል የሚያደርገው፣ አንዳንዱ ስድስት ወር ትራቭል የሚያደርጋል። ይህን እነዚህ ሲያደረግ ሚኒመም አንድ ወርም የሚያደርግ አለና፣ አንደኛ ያንን ኢኩይፕመንት ሊኖረው ያስፈልጋል። ዌል ስታፍ የሆነ ኢኩይፕመንት፣ ሁለተኛ ጊዜ ያስፈልገዋል። ሶስተኛ ደግሞ ፋይናንስም ያንን የሚያስኬደው እንትን እና አንዳንድ ጊዜ አስራ ሰባት ሰዎች ያስተናገዱበት አለ። አንዳንድ የኔ ጓደኞች ደግሞ ሌሎችም ሰላሳ ሰው በዚህ ኖት የተስተናገዱበት አለ። እንደዚሁ ደግሞ ሞተረኞች በተለይ አዳዲስ ሞተሮች ሲወጡ እንደ ቴስት ሩት ነው የሚጠቀሙበት። በኢትዮጵያው ደግሞ አድቫንቴጁ ምንድን ነው? የተለያየ ላንድስኬፖች አሉት። ለምሳሌ አባይን ወጠ ስቶታ ገብቶ አባይን ስታቋረ ታጭ ወጠ ስቶታ ደጀን የሚጠብቅ ፕሌን ላንድ አለ። ወደዚህ ስመታ ሰላላይ ፕሌን ላንድ ነው እና ያ በጣም ፌመስ ነው። ከሳውዲ አረቢያ፣ ጀርመን፣ ሆላንድ እነዚህ በጣም ጣሊያን፣ በተለይ ጣሊያኖች ይህንን ሩት ይጠቀሙበት ነበር እና ግን ከባለፈው ጊዜ ጀምሮ ይሄ ነገር በጣም ቆመ። እሱ ቆሟል። ምክንያቱም ሴፍ ስላልሆነ በዛ ጋር ማለፍ ስለማይችል ምንድን ነው ልል የፈለግኩት የእኛም ነባራዊ ሁኔታ እንዳለ ሁሉ የጎረቤት ሀገር ኢንፍሉዌንሱ እንትን አድርጎታል። የእኛ ኮንፍሊክት እንዳለ ሁሉ ሰብሪ ያደርጉ ነበር በተለይ የትግራይ ጦርነት ብያለ ስቲል በመተማ ገብተው በሞያሌ የሚወጣ በሞያሌ ገብተው በመተማ የሚወጣ ነበረ። በአማራ ውስጥ አካባቢ ያለው በአማራ ክልል አካባቢ ያለው ስግኝት አልጎዳውም። ይህን መስመር አብሶሉት ምንም ይኮ እንትን የሚያደርግ ቱሪዝም ያለ ሰላም የሚሆን ነገር የለም። ሰላም በሌለበት ቱሪስቱ አይደለም አንተ ራስህ አምና እንግዳ ወደዛ ቦታ ይዘህ አትሄድም። ለምን ከጀርባህ ብዙ ነገር ነው ያለው። ሀገር ሀገርን ተሸክምን የምትሄደ ኒግ ቱሪስቱ ላይ አንድ ነገር ቢደርስ ለኃላፊነቱም አለብህ ለሀገር ምንት የሚያደርገው ነገር አለና መሰል ነገሮች መኖራቸው ፍሬንስ አለው። ለምሳሌ ባለፈው እኔ ኮሌቢ ላይ ነበርኩኝ እና አንድ የጣሊያን ጉሩፕ አግኝቻቸው ነበረ። ነሐሴ አስራ ስድስት ወደ አስራ ሰባት የሚሆኑ እና እንዴት መጣችሁ ብዬ ነበር። አጋጣሚ ኔም በላይ በሆነ ጉዳይ ዛ ነበር። እንዴት መጣችሁ ስላቸው ላሊበላ ስለተዘጋብን ኦልተርኔቲቭ ለመስጠት ለሰዎቹ ኢስትሩት ሄደን ከዛም በእግረ መንገዱ ቸርችም ስለሚወዱ ኩልቢን አስገብባ ናቸው አለ። ይሄ ምንድን ነው? እዛ አካባቢ የነበረው ሁኔታ አስገዳጅ የሆነ ኦልተርኔቲቭ እንድትጠቀሚ ያደርግሃል። አማራጭ ማለት ነው። አዎ፣ ይሄ ግን አማራጭ ፈልገው ሳይሆን በቃ ኮምፐንሴት ለማድረግ እነሱም፣ አንደኛ ጊዜያቸውን ረጅም ጊዜ እንትን አድርገው ያደረጉት ነበረ። እንደዚሁም ደግሞ እኔም ደግሞ ፐርሰናሊ የዶሜስቲክ እንግዶች ነበሩ እና ላሊ ፍላይቱ ላቦክ ተደርጎ ነበረ። ፍላይቱ ተቋረጠ ሲባል ሌላኛውን ወደ አርባ ምንጭ የላኳቸው የዶሜስቲክ የሀገር ውስጥ ቱሪስቶችም አሉ እና ሰላማ ነው ምኖሩ የሚያስተጓጉላቸው ነገሮች ይኖራሉ። ይበልጡን ግን አሁን እንደ ኢትዮጵያ እየተቸገርንበት ያለው በተለይ ቱሪዝም ሚኒስቴር አካባቢ ላይ የካውንተር ኢንፎርሜሽን የመስራቱ ነገር ለምሳሌ ላሊበላ ለሶስት ቀን ተዘግቶ ከዛ ሲከፈት ተከፍቷል፣ እንደዚህ ሆኗል የማድረጉን መረጃውን የማሰራጨቱን ማሰራጨቱን ነገር ላይ ትንሽ ደካማ ነን። ያም በመሆኑ እነዚህ ኤምባሲዎች ሌሎችም የሚያወጡን ትራቭል ዋርኒንግ ሆልድ አድርገው እንትን ያደርጉታል እንጂ ሰላም አለመኖሩ እንደሚጎዳ ሙሉ ከሰላም ጋር ተያይዞ የሚወጣ ኢንፎርሜሽን ግን የበለጠ እንትን ነው የሚያደርገን። ወደ መነሻችን እንመለስና አሁን ይሄ ይሄ ጊዜ የአዲስ አመት ነው። ለኢትዮጵያ ለአገር ውስጥም ሆነ ለውጭ ቱሪስቶች ምን ያህል አመቼ ጊዜ ነበረ? በቱሪዝም አይን ሊታይ የሚችል ጊዜ ነበር? ይሄ ወቅት በኢትዮጵያ ውስጥ ካሉ የፒክ ሲዝን ከሚባሉባቸው ወይ ደግሞ አይዲያል የቱሪስት ሲዝን የሚባሉት አንደኛው የዚህ የመስከረም ወረው ነው ሁለተኛው የዚህ የጥር ወሮዶ በዚህ ከገና ጋር ላሊበላ ላይ ከጥምቀት ጋር የተያዘው። የዚህ የመስከረሙ ወር ደግሞ በተለይ ሳውዝ ሩት ለምትሰራ ከሆነ በተለያየ ቦታ ለምሳሌ ዶርዜ ላይ ያለው መስቀል እና የአዲስ አመት ልዋጭ በወላይታ፣ በሃዲያ የተለያየ ቦታዎች አሉ፣ እና ሳውዝ ሩት ምን የኢትዮጵያ ሳውዘንድ ሩቱ ሞር ኦፍ አንትሮፖሎጂ ወ ካልቸር ነገር ነው። እስከ ታች ድረስ እስከ ኦሞቫል እስከ ናሀመረን ድረስ ያለው እና ለሳውዘንድ ሩቱ ይሄ ፒክስ ይዙ ነው። በዚህ አጋጣሚ በተለይ ስፓኒሾች ፖርቹጋሎች ጣሊያኖች ያኖች አይ ከዩሮፕ ቤታቸው የሚያከራዩ በተለያዩ ሚና እናቅም ከኦገስት ጀምሮ ያለውን በጣም ይጠቀሙ። ከኦገስት ከሴፕቴምበር መጨረሻ ያለው በተለይም የሳውዝ ሩቱን ነው። ይህን የሚያደርጉት አንደኛ የኤሪያው ግሬ ነው፣ ሁለተኛ አንዳንድ ቦታዎች ላይ ባህላዊ ክንውኖች አሉ። እነዛ ባህላዊ ክንውኖች እንዳድርጋቸው ብለህ የምታደርጋቸው ሳይሆን፣ ለዛ ራሱ ጊዜ ወቅቱን ጠብቆ የሚሆኑ ናቸው። ስለዚህ ሳውዝ ዌስት ያሉት ዩሮፕያኖች ፕሪፈር ያደርጉታል፣ ይሄን ወቅት ከኦገስት እስከ ሴፕቴምበር መጨረሻ ያለው እንደዚሁም ደግሞ መስከረም ላይ ከዛም ባሻገር የተለያዩ አውደ አመቶች አሉ። አዲስ አመቱ አለ። ጳጉሜ እራሷ በጣም እንትን ነች። በነገራችን ላይ ገበያ በጣም በጣም በጣም ትልቅ መስህብ ነው ለቱሪስቶች፣ የአውደ አመት ገበያ ደግሞ ምናልባት አንድ ለወ አድማጮች ያቁታል። በየቦታው ያለው እንቅስቃሴ ዶሮ በሬው፣ ሂደቱ ሙቭመንቱ በጣም እንትን ነው። እንግዲህ አሁኑ ለሚመጣ ሰው በጣም ነው ፋሲኔት የሚያደርገው። ታችም በተለይ ደቡብ ኦሞ ስትሄድ ደግሞ ለምሳሌ ቀይ አፈር ላይ የሐሙስ ገበያ የሚባል አለ። እንደዚሁ ደግሞ ዲመካ ላይ ማክሰኞ እና ቅዳሜ አለ። እነዚህ ገበያዎች ደግሞ የዛ የኦሞ ሸለቆ ያሉ ማህበረሰቦች ተሰባስበው ኢንተራክት የሚያደርጉበት ስለሆነ በጣም በጣም ከለርፉል ነው ቫይብራንት ነው የሚያደርገው እና በዓላት አንደኛ ከገበያ ሁለተኛ ከበዓል አከባበሩ የበዓላት ቀን በአብዛኛው ከተማ ላይ ስትወጣ ሰው ነጭ ለብሶ ስማይሊንግ የሆነ ፌስ ኖሮት ነው እንትን የሚያደርገው። መስቀል ጋር ስትመጣ መስቀልም ደግሞ እንደ የኢዩ በጣም እንትን ነው። እስከዛሬ ባለው ሁኔታ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምስጋና ይግባት እና ያለው ድባብ የሚታየው ነገር በጣም ደስ የሚል ነገር አለ። እሱን ተከትሎ ደግሞ በሳምንቱ ደግሞ ኢሬቻ ደግሞ አለ። ታንክስ ጊቪንግ እሱ ደግሞ ሌላኛው ትም ነው ግብዓትና መገለጫ ነገሮች እና ይሄ ወቅት ለብዙ የውጭ ቱሪስቶችን እንደዚሁም ደግሞ የኛ የሆኑት ዳያስፖራዎቻችን የሀገሮች ቱሪስቶችም ብዙ የሚንቀሳቀሱበት ና እና ስለዚህ ይሄ ወር ይሄ በተለይ መስከረም ወሩ የሚሄሩ ከኢትዮጵያ ውስጥ ካሉ ሁለቱ ፒክ ሲዝኖች አንዱ የምንጠቅሰው ነው ማለት ነው። በጣም አመሰግናለሁ። እሺ ንቹ ደረጀ እንግዳህና አቶ አሸናፊ ካሳን እጅግ አድርገን እናመሰግናለን። በዚሁ የአሮጌው የ2015 ዓ ም የመጨረሻ መሰናዷችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ከመሰናበታችን በፊት ግን አሁንም አዲሱ ዓመት የበረከት፣ የፍቅር፣ የሰላም እንዲሆንልን እየተመኘን ሌላ ሞቅ ያለ ዜማን ጋብዝ። አዎ አዲሱ 2016 ዓ ም መልካሙን ብቻ ይዞ እንዲመጣ እየተመኘን ታደሰ መከተ እንኳን አደረሰን እያለ የሚጫወተውን ሙዚቃ እንጋብዝ። አውደ ዓመት ሲመጣ

i I'm a አድማጮች በዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። መልካም አዲስ ዓመት ደናደሩ